በትግራይ አካባቢዎች የተከሰተውን የበረሃን በጣ መከላከል እንዳይቻል መረጃ ከመከልከል ጀምሮ እንቅፋት እየፈጠረ ያለው የትግራይ ክልል መንግስት እንጂ ግብርና ሚኒስቴር አለመሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ክልሉ እንደ ሀገር የተከሰተውን የበረሃን በጣ የፖለቲካ ቅርጽ ከመስጠት እንዲቆጠብም ሚኒስቴር መስሪያ ቤቱ አሳስቧል። መስፍን አራጌ ተከታዩን ዘገባ አልኳል። የፌዴራል መንግስት ትግራይ ለይቶ በሌሎች አካባቢዎች የኬሚካል ርጭት ያደርጋል የሚለውን ክስ ሚኒስትር ዴታ ወንዳለ ሀብታሙ ከእውነት የራቀ እየተጠናቀ ነው ብለውታል። እንደውም መረጃ ባለመስጠት የመከላከል ሂደቱ ላይ እንቅፋት እየፈጠረ ያለው የትግራይ ክልል ነው ባይ ናቸው። አሁን ባለው ሁኔታ ተሰጠ የተባለው መግለጫ ዝም ብሎ ለፖለቲካ ትርፍ የሚደረግ ካልሆነ በስተቀር ኮኦርዲኔት እንዲሰጡን አላማት አካባቢ ያሉ የግብርና መዋቅሮቻችንን የወረዳ ጠይቀናቸው ሊሰጡን ፈቃደኛ አይደሉም። በክልሉ መንግስት በኩል ፈቃድ ካላገኛችሁ ልንሰጥ አንችልም ያሉም ኮኦርዲኔት ማለት ተወ እንዳለ ኮኦርዲኔት የሚባለው ምንድን ነው? በጣም በሚረጭበት ሰዓት አውሮ ፕላኑ በጣም በተለየ ሁኔታ ቴክኒካል የምትገኝበትን ቦታ የሚያመለክት ነው። ይሄ ባለሙያዎች የሚያውቁት ነው፣ ቴክኒካል ነው። ይህንን መረጃ ለመስጠት የማንንም አካል ጣልቃ ገብነት አያስፈልግም። በቀጥታ የወረዳው ግብርና ይህን መስጠት ይችላል፣ ስልጠና ወስደዋል። ያም ሆኖ ትናንት ቆቦ አካባቢ በተገኘው ጥቆማ መሰረት ለወረዳው አጎራባች በሆኑ የትግራይ ወረዳዎች ላይ መለስተኛ ርጭት እንደተደረገ ጠቅሰዋል። ትላንትና ሳይቀር እኮ መኪኖቻችን ገብተው ረጭተው ወጥተዋል፣ በመሬት ላይ ማለት ነው፣ አላማጣ አካባቢ። ስለዚህ ያለው ችግር ምንድን ነው? ይሄ አንበጣ አርሶ አደሮችን የሚጎዳ ስለሆነ ይህንን ለፖለቲካ ፍጆታ ማዋል በእውነት በጣም ነው የሚያሳዝነው። የትግራይ ክልል የአውሮፕላን ርጭት ያስፈልጋቸዋል የተባሉ ቦታዎችን ለይቶ በተደጋጋሚ ማሳወቁንና የፌዴራሉ መንግስት ግን ትግራይን በፖለቲካና በኢኮኖሚ ለማዳከም ባለው አጀንዳ ምክንያት ተገቢውን ምላሽ እንዳልሰጠ ጠቅሶ ይወቅሳል። ይህንንም ሚኒስትር ዴታ ፈጽሞ እየተሳሳተ ሲሉ ያጣጥሉታል። ግብርና ሚኒስቴር ምንም አይነት እነሱ ጥያቄ ጠይቀው እምቢ ያለበት ጉዳይ ካሁን ድረስ ታወቅ በመስሪያ ቤታችን አንድም ነገር የለም እና ይሄ ነው ያለው እውነታ። ነገሩን ለማብረድና ወይም ለማርገብ ሲባል ክልሉ ጋር ለመገናኘት ጥረት አድርጋቸው ነበረ። እንግዲህ ይህን በተመለከተ ያው የፌዴራል መንግስቱ ከክልሉ ጋር በምን መልክ መገናኘት እንደሚገባው ባለፈው ያው የፌዴሬሽን ምክር ቤት በተገቢ ሁኔታ መመሪያ አውጥቷል። ይሄ ግልጽ ነው። እኛ አሁን ወረዳዎቹ ጋር ነው እየተገናኘን ያለ ነው የወረዳ አመራሮቹን በተገቢ ሁኔታ ለማግኘት ጥረት አድርገናል። የወረዳ አመራሮቹ ግን ክልል ካልፈቀደ በስተቀር ይህንን ነገር ለማስተናገድ ፈቃደኛ አልሆኑም፤ እንጂ ከዛ ውጪ የግብርና ሚኒስቴር እነሱን ላለማገልገል ምንም አይነት ምክንያት የለውም። አርሶ አደሮችን ለማገልገል ነው የተቋቋመው ተቋሙ የአርሶ አደር ተቋም ነው። ገብተን ለመስራት ግን ምቹ ሁኔታ እንዲፈጥሩልን ነው። በዚህ አጋጣሚ ጥያቄ ማቅረብ የምፈልገው የአርሶ አደርን ደህንነት፣ የምግብ ዋስትናን ጥያቄ ውስጥ የሚከት ክስተትን ለፖለቲካ ጥቅም መዋልም ተገቢ እንዳልሆነ ተናግረዋል። የአመራሩንም፣ የባለሙያውን ማስተሳሰብ የማይገልጽ ሀሳብ ነው የገለጹት። መግባባቱ ባይፈጠርስ በእናንተ በኩል ከዚህ በኋላ ምንድን ነው የምታደርጉት? እኛ እንግዲህ የልማት መስሪያ ቤት ነን። ልማቱን ለመስራት የሚያስችሉ ሁኔታዎች በተለይም ደግሞ በማዕከላዊ መንግስት በኩል ከትግራይ ጋር ተነጋግሮ ምቹ ሁኔታዎች ከተፈጠ ሳይፈጠሩ ማንኛውንም አገልግሎት ለእርሷ ደሩ ለመስጠት በኛ በኩል ዝግጁ ነ። በቅርቡ የአንበጣ መንጋውን ለመከላከል በኮምቦልቻ ከተማ በተጠራዊ ምክክር መድረክ የአማራና የአፋር አመራሮችና ባለሙያዎች ሲታደሙ የትግራይ ክልል ተወካዮች አለመገኘታቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። አንበጣው በስፋት ከተከሰተባቸው አካባቢዎች አማራ፣ አፋርና ኦሮሚያ ክልሎች በቀዳሚነት ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።